ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ ስለ አውስትሬልያ አኗኗር ሁነቶችና ታሪኮች በኤስቢኤስ አማርኛ። የትምህርት ቤት ምረቃ በመላው ዓለም ለወጣት ተማሪዎች ልዩ የሆነ ትርጉም አለው። አውስትሬልያ ውስጥ ተማሪዎች የሁለተኛ ደረጃ ትምህርታቸውን ሲጨርሱ ለአንድ ሳምንት የሚቆይ የፈንጠዝያ ጊዜ ያሳልፋሉ። በብዙዎች ዘንድ ዝነኛ የሆነው የመዝናኛ ስፍራም ጎልድ ኮስት ነው። በዚህ ወርሃ ኖቬምበርም 18 ሺህ የሁለተኛ ደረጃ ትምህርታቸውን የጨረሱ ተማሪዎች እንደሚገኙ ይጠበቃል። ጎልድ ኮስት ውስጥ ለአንድ ሳምንት የሁለተኛ ደረጃ ትምህርታቸውን መጨረስ አስመልክቶ በፈንጠዝያ ማሳለፍ የተጀመረው በ19 ሰባዎቹ የብሪስበን ተማሪዎች ወደ ጎልድ ኮስት ሄደው የሳምንቱ መጨረሻ ጊዜያቸውን ማሳለፍ ከጀመሩበት ጊዜ ጀምሮ ነው። ከዚያን ጊዜ ጀምሮም የአንድ ሳምንቱ የሁለተኛ ደረጃ ትምህርታቸውን ለጨረሱ ተማሪዎች ከነጻነት ጋር የተያያዘ ከታዳጊ ወጣትነት ወደ ጉልማሳነት ማሳነት የመሻገሪያ ጊዜ ሆኖ መወሰድ ጀመረ። የጉዞ ወኪል በመሆን የሚሠራው ስኩሊስ ዶት ኮም ሲሆን ዋና ሥራ አስፈጻሚው የቀድሞ የአውስትሬሊያ እግር ኳስ ሊግ ተጫዋች ማት ሎይድ ናቸው። ሎይድ ዘጠና ፐርሰንቱ የአስራ ሁለተኛ ክፍል ትምህርታቸውን የጨረሱ ተማሪዎች የሚሄዱት ወደ ጎልድ ኮስት እንደሆነ ጠቁመው ሌሎች በተማሪዎች ወዳልተጨናነቁ ቦታዎች መሄድ የሚሹ ተማሪዎች የሚጓዝባቸውን ሲገልጡ ሌላ ዝነኛ መዳረሻ የሆኑ ቪክቶሪያ ውስጥ ኤርል ቢች፣ ባይሮንቤይ፣ ሎርን እንዲሁም ከባህር ማዶ ባሊ፣ ፊጂ ናቸው ብለዋል። የኩዊንስላንድ የሕፃናት የወጣቶችና የሴቶች ደህንነት ዲፓርትመንት ከጎልድ ኮስት ከተማ ጋር በመተባበር ከአልኮል ነፃ የሆነ የባህር ዳርቻ ፓርቲዎችን እያዘጋጁ ነው። ፓርቲዎቹም የሚካሄዱት በታጠሩ አካባቢዎች ከኖቬምበር 16 እስከ 22 ባሉት ቀናት ውስጥ ከምሽቱ 7 ሰዓት እስከ እኩለ ሌሊት ይሆናል። የተማሪዎቹን ደህንነት ጥበቃ በሊቀመንበርነት የሚመሩት ማርክ ሪበን ጥበቃ በሚካሄድበት ከአልኮል ነጻ የሆነ መዝናኛ ስፍራ መፍጠሩ ተማሪዎቹን ከፖሊስ ትኩረት የሚያገላቸው እንደሆነና በሺዎች የሚቆጠሩ የበጎ ፈቃድ ሠራተኞችም እንዳሉ ገልጠዋል። ይሁንና ወላጆች ልጆቻቸው ለመጀመሪያ ጊዜ ያለነሱ ቁጥጥር በነጻነት ጊዜያቸውን በሚያሳልፉበት ወቅት ብርቱ ስጋት ይገባቸዋል። የጎልድ ኮስት ድራግ አርም በ2011 ከ1500 ተማሪዎች ውስጥ 4.4 ፐርሰንት አደንዛዥ እጾችን መዋጋታቸውንና 3.5 ፐርሰንቱ የአደንዛዥ እጽ መርፌዎችን የተጋሩ እንደነበር አስታውቋል። በ2012 500 ወጣቶችን ያካተተ የቪክቶሪያ መንግሥት የጤና መረጃ ስብስብ ሎርን እና ቶርኬ አካባቢ የነበሩ ተማሪዎች በአንድ የቆይታ ጊዜ 8.8 ፐርሰንት አልኮል መጣታቸውን መዝግቧል። ይሁንና የአውስትሬሊያ ጤናና ደህንነት ኢንስቲትዩት ከ2015 እስከ 2016 ባሉት ጊዜያት ከ10 ፐርሰንት በላይ ወጣት አውስትራሊያውያን አልኮል ከመጠጣት መቆጠባቸውን ገልጧል። የአልኮልና አደንዛዥ እጽ ፋውንዴሽን ተወካዩ ሎራ በጆርኒ ልጆቻቸው ርቀው ሲሄዱ ስጋት የሚገባቸው ወላጆች ከልጆቻቸው ጋር ቁጭ ብለው መናገር እንደሚገባቸው ሲያሳስቡ ተቀምጦ መነጋገሩ በእጅጉ አስፈሪ ሊሆን አይገባም። አብራችሁ በሚዲያ ወይም በቴሌቪዥን ያያችሁትን ትዕይንት በምሳሌነት ማንሳት አሊያም የተማሪዎች የመጓዣ ጊዜ በራሱ መነሳት ሲጀምር ያንን አጋጣሚ በመጠቀም ጥያቄዎችን መጫር ይችላሉ። ወጣቶች ስለ አልኮልና አደገኛ እጾች ምን ያህል ያውቃሉ? ያን አስመልክቶስ የሚያስቡት ምንድን ነው? እንዲህ ያሉ ሁኔታዎች ሲገጥሙስ ምን ያደርጋሉ? በማለት ወላጆች ከልጆቻቸው ጋር እንዲወያዩ ያበረታታሉ። በሌላም በኩል የሜልበርን የጉዞ ወኪል ሥራ አስኪያጅ የሆኑት ዳንኤል ዶናቲ ወጣቶች በአማራጭነት ጉስቁልና ባሉባቸው አካባቢዎች ተገኝተው መጠነኛ ለውጥ ለማምጣትና አዲስ ባህልንም ለመልመድ የሚሹ ከ10 እስከ 12 ቀናት ድረስ የሚቆዩ ጉዞ ወደ ቪዬትናም ኢንዶኔዥያ፣ ወይም ኔፓል ስኩሊስ አንደር ኤርስት ፕሮግራም ላይ መሳተፍ እንደሚችሉ ይጠቁማሉ። ሩበን በበኩላቸው ወጣቶች በጎልድ ኮስት ቆይታቸው በቡድን በቡድን ሆነው አንዳቸው የአንዳቸውን ደህንነት እንዲጠብቁና ወላጆችም በየጊዜው ልጆቻቸው ያሉበትን ሁኔታ እንዲከታተሉ ያሳስባሉ። ተጨማሪ መረጃ የሚሹ ከሆነ አልኮል ኤንድ ድራግስ ፋውንዴሽን ድረገጽና የጎልድ ኮስት የተማሪዎች ቆይታን አስመልክቶ ሴፈር ስኩልስ ድረገጽን ይጎብኙ። ቀውስ ከገጠመም 000 ይደውሉ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Hear more stories in your language by visiting sbs.com.au.